ነገ የሚጀምረው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ለቀጣዩ ጠቅላይ ሚኒስትር ምርጫ መንገድ እንደሚጠርግ ይጠበቃል። ከተለያዩ አቅጣጫዎች እየተሰነዘሩ ካሉ መላምቶችና እየታዩ ካሉ ምልክቶች በስተቀር ቀጣዩ መሪ ማን እንደሚሆኑ ግን ግልጽ ያለ መረጃ የለም ይለናል እስክንድር ፍሬው ከአዲስ አበባ ባጠናቅረው በዚህ ዘገባው። ሰላሳ ስድስት አባላት ያሉት የኢህአዴግ ስራ አስፈጻሚ ኮሚቴ በነገ ዕለት ስብሰባውን የሚጀምረው በሊቀመንበሩ በጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብሳቢነት ነው። ከኢህአዴግ ሊቀመንበርነትና ከኢትዮጵያ ጠቅላይ ሚኒስትር ኃላፊነት ለመልቀቅ ጥያቄ በማቅረባቸው ግን ይህ የመጨረሻ ስብሰባቸው እንደሚሆን ይገመታል። ተተኪያቸው ማን እንደሚሆን ግን እስካሁን አልለየም። ያ የሚወሰነው አንድ መቶ ሰማንያ አባላት ያሉት የኢህአዴግ ምክር ቤት ሲሰበሰብና ድምፅ ሲሰጥ ነው። ሰሞኑን ለሀገር ውስጥ የመገናኛ ብዙኃን መግለጫ የሰጡት የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ከስራ አስፈጻሚው ቀጥሎ የሚሰበሰበው የኢህአዴግ ምክር ቤት ይህንን ተግባር እንደሚያከናውን አረጋግጠዋል። ዋናው ምክር ቤት የሚሰበሰበው ስራ ለመምራትና ለመገምገም ነው። እንዴት ሀገርና ድርጅት እየተመራ ነው ብሎ ለመፈተሽ ነው። ይህን ከፈተሸ በኋላ ግን የአመራር ክፍተት ስላጋጠመው ይህን ማሟላት የግድ ነው። ስለዚህ ሂደቱ በዚህ መንገድ ነው የሚሄደው ማለት ነው። ሂደት የሚከናወነው በድርጅቱ የአሰራርና የተግባራዊ እንቅስቃሴ ልምዱ ላይ ተመስርቶ ነው የሚካሄደውና ስለዚህ ይህን ታሳቢ ያደረገ በኃላፊነት መንፈስ ተነጋግሮ የውሳኔ ይወስናል ማለት ነው። ሂደቱ ይሄ ነው ሊሆን የሚችለው። ከዛ በኋላ ኢህአዴግ ምክር ቤት ጨርሶ ኢህአዴግ በፓርላማ አሸናፊ ፓርቲ ሆኖ ያለ እንደመሆኑ መጠን ሌላ ነገር ሳያስፈልግ የምንመርጠው ሊቀመንበራችን አውቶማቲካሊ የአገሪቱ ጠቅላይ ሚኒስትሩ ሆነው ይሰየማሉ ማለት ነው። ሂደቱ ይሄ ነው። እስካሁን የነበረው ልምድ ከተወሰደ ከአራቱ አባል ድርጅቶች ሊቃነ መናብርት አንዳቸው ቀጣዩ የኢትዮጵያ ጠቅላይ ሚኒስትር ይሆናሉ። በዚህ ስሌት የተሄደ ሰው ከኦህዴዱ ዶክተር አብይ አህመድ፣ ከብአዴኑ አቶ ደመቀ መኮንን፣ ከህወሓቱ ዶክተር ደብረጽዮን ገብረ ሚካኤልና ከደኢህዴኑ አቶ ሽፈራው ሽጉጤ አንዳቸው ቦታውን እንደሚይዙ ቢያስብ ከግምቱ የራቀ አይሆንም። በተለይ የኦህዴድ ማዕከላዊ ኮሚቴ ሰሞኑን ያካሄደው ሽግሽግና ዶክተር አብይ አህመድን ወደ ሊቀመንበርነት ያመጣበት ውሳኔ ግምቶች ወደዚያ እንዲያጋድሉ ሲያደርግ ቆይቷል። በዚህ ጉዳይ ላይ ያነጋገርኳቸው የኦህዴድ ቃል አቀባይ አቶ ካሳሁን ጉፌ ለጠቅላይ ሚኒስትርነት እጩ አናቀርብም አላሉ። በእኛ በኩል በኢህአዴግ ምክር ቤት ምርጫ ወቅት የምናቀርበውን ሰው በወቅቱ እናሳውቃለን። አሁን ላይ ከዛ ተቆጥበን በእኛ በኩል ኢህአዴግ ሊቀመንበር ለመሆን አይደለም ሽግሽጉ የተካሄደው ሽግሽጉ የተካሄደው በክልል ደረጃ የተጀመረው ለውጥ የለውጥ ግለት የለውጥ እንቅስቃሴ ኦህዴድ የአመራር ኃላፊነት በሚወስድባቸው ቦታዎች ሁሉ እንደ ቡድን ውጤታማ የሆነ ስራ እንዲሰራ ነው የወሰን ነው። በመሰረቱ የጠቅላይ ሚኒስትርነት ቦታ ቢገኝም እንኳን የጠቅላይ ሚኒስትርነት ቦታ ብቻ አይደለም ኦህዴድ የሚይዘው የሚኒስትርነት ቦታ ይይዛል። የአመራር ምደባው የታጠረ አይደለም፣ በሁሉ የአመራር ምደባ ነው። ስዕሉ ሙሉ አድርጎ ማየት ጥሩ ነው። አንድ ቦታ ብቻ መዘን ከውስጡ ጠቅላይ ሚኒስትር ቦታ ክፍት ስለሆነ እዛ ቦታ ላይ ብቻ አይደለም ርብርቡ ኦህዴድ ተልእኮ የሚወስድባቸው ቦታዎች ላይ ሁሉ የአመራር ቡድኑ ጠንካራ ሆኖ አንዱ አንዱን እየገነባ እንደ ቲም ስራ ሰርቶ ውጤታማ ስራ የሚሰራበት ሁኔታ ነው የተመከረበት። የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን ሊቀመንበሩ አቶ ደመቀ መኮንን እጩ ሆነው ስለ መቅረባቸው ፍንጭ አልሰጠም። ይህ በአጠቃላይ በኢህአዴግ የሚወሰን ነው ሲሉ ነው የፓርቲው ጽህፈት ቤት ኃላፊ አቶ አለም ነው መኮንን በስልክ የነገሩኝ። በብአዴንም በታሪክም ሆነ በኢህአዴግ ታሪክ ተናጠል አካሄድ ሳይሆን በጋራ ተመካክሮ አጀንዳው ይሄ የጋራ አጀንዳ ነው ዞሮ ዞሮ የተጀመረውን የለውጥ ጉዞ ልማታዊ፣ እና ዲሞክራሲያዊ ስርዓት ጉዞ የሀገራችንን የህዳሴ ጉዞ እንዴት አድርገን እናስቀጥለው። ህብረተሰባችን የጠየቀው የለውጥ ንቅናቄ አለ። ለውጡ የለውጡ ባለቤት ራሱ ህዝቡ ነው። ግን ምሩኝ፣ በአግባቡ ምሩኝ የሚል ጥያቄ ነው እያካሄደ ያለው እና ይሄን በአግባቡ የሚመራ አመራር፣ በእርግጥ ኢህአደግ አመራር በተፈጥሮ እንደምታውቁት የጋራ አመራር ነው ወይም ኮሌክቲቭ ሊደርሺፕ የሚባለው ነው እና በዚህ አመራር ውስጥ ደግሞ አቀናጅቶ ማስተባበር የሚችል አመራር እንዴት ነው የምናደርገው የሚለው የጋራ የምክክር ነው እንጂ በአዴን ብቻው ይሄ ይሁን ይሄ ይሁን የሚልበት የኋላ ታሪኩም እንደዛ አያሳይም። አሁንም በምክክር ነው የምናደርገው ብለን ነው የምናምነው። እኛ በልዩ እዚህ የመከርንበት ጉዳይ የለም ማለት ነው። በተመሳሳይ ርዕስ ላይ ከሄድን እና ከህወሓት ወገን ለጊዜው አስተያየት አላገኘሁም። በሌላም በኩል ነገ የሚጀመረው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ቀጣዩን ሊቀመንበር ማን መሆን እንዳለበት እንደሚወስንና ለምክር ቤቱ ስብሰባ እንደሚያቀርብ የሚገልጹ ወገኖች አሉ። አንድ የፓርቲው የቀድሞ ስራ አስፈጻሚ ኮሚቴ አባል 180 አባላት ያሉት የኢህአዴግ ምክር ቤት ስብሰባ የሚካሄደው ነገ የሚጀመረው የስራ አስፈጻሚ ኮሚቴ ስብሰባ እንደተጠናቀቀ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ